የትግራይ ክልል ሶስት ወረዳዎች ያንበጣ መንጋ ገባ። የክልሉ ግብርናና ገጠር ልማት ቢሮ እንዳስታወቀው የሕዝብን ባሳተፉ መልኩ የመከላከል ስራ እየተሰራ ነው። በዚህ የመከላከል ስራም ያንበጣ መንጋው እስከ አሁን በደረሰ ሰብል ጉዳት አላደረሰም ተብሏል። ሙልጌታ ጽበሃ ዝርዝራለው በትግራይ ክልል ራያ አዘቦ ወረዳ ውላጋ ተብሎ በሚታወቅ አካባቢ ከአፋር ክልል የመጣ የአንበጣ መንጋ ከትናንት በስቲያ አመሻሽ ላይ መግባቱ የክልሉ ግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤለ ምሩጽ ተናግሯል። ይህ የአንበጣ መንጋ ለመቆጣጠር የግብርና ባለሙያዎች ከህዝብ ጋር በመተባበር እየሰሩ ናቸው ብለዋል። አሁ ከትናንት በስቲያ አንበጣ መንጋ በአፋር አካባቢ ወደ ራያ አዘቦ የሚባል ወረዳ የገባው በኦላጋ የሚባል አካባቢ ህብረተሰቡን በነጢስ ወጥቶ ሲከላከል ነው የዋለው። በሌሊቱ ተነስቶ ህብረተሰቡ ህጻናትን፣ ታይቀሩ ተማሪዎች፣ አርሶ አደሮች እንዲሁም ትግራይ ልዩ ሀይልም ሳይቀር ሁሉም በአንድነት በመከላከል ላይ ነበሩ። ስለዚህ ትናንት ውለው በሁለት አካባቢዎች ነው ያደረው መንጋው ነራስ ማለት ነው። ግማሹ ተጨፎ ሲያልቅ የተቀረው ግን በሁለት አካባቢ ማለት ነው በጸሐፊ የሚባል የሕንታሎ ወጀራት ወረዳ እና በራያ ደግሞ ሁሉ ጊዜ ለምለም በምትባል ቀበሌ ያንበጣ መንጋው በራያ አዘቦ ወረዳ ውላጋ ተብሎ በሚጠራው አካባቢ ከገባ በኋላ ወደ ሌሎች የወረዳው አካባቢዎችም መስፋፋቱን የተነገረው ከራያ አዘቦ በተጨማሪም ወደ ሕንጣሎ ወጀራትና ራያ አላማጣ የተባሉ የክልሉ ወረዳዎች መግባቱን ገልጸዋል። አቶ ሚካኤል እንደተናገሩት በተሰራው የመከላከል ስራ በደረሱ ሰብሎች ላይ መንጋው እስካሁን ጉዳት አላደረሰም። እንዲሁ በጥይት የተኮሰ ጥይት በብትርና በተለያዩ ቁሳቁሶች ብቻ ሰብል ላይ እንዳያርስበት ተሰርቶበት እስካሁን ድረስ በሰብል ላይ ያደረሰው እንትን የለም፣ ጉዳት የለም። ነገር ግን እየበረረ ስላስቸገረ በአውሮፕላን ኬሚካል ዳይረክሽን አንዱ ችግር የሆነብን ይሄኛው ነው። ምክንያቱም ሎኬሽኑ ሳይታወቅ በአውሮፕላን መርጨት ስለማይቻል እና በተለይ ደግሞ ህዝብና እንስሳት በበዙበት አካባቢ ኬሚካል መርጨት ራሱ ዛሬ አመሻሽ ላይም የሚያርፍበት ቦታ ከታወቀ ሄሊኮፕተር በመጠቀም የመከላከል ስራ ይፈጸማል ሲሉ አቶ ሚካኤል ገልጸዋል። በዛሬ ሁለት ከቀትር በኋላም የመከላከል ስራ በተፈጸመባቸው አካባቢዎችም ዳግም አዲስ የአንበጣ መንጋ ታይቷል ብለዋል። ይህንንም ህዝብ ባሳተፈ መልኩ ለመቆጣጠር እየተሰራ መሆኑ ገልጸዋል። ከአሁን በፊት ወደ ክልሉ የአንበጣ መንጋ ሊገባ እንደሚችል ለዚህም ጥንቃቄ መደረግ እንዳለበት ተገልጾ ነበርና ለምን ቀድሞ መከላከል አልተቻለም ብለን ለአቶ ሚካኤለ ጠይቀናል አሁን የአንበጣ ባህሪ ምንድን ነው ይህን የበረሃ አንበጣ ነው የሚባለው ወይም ደግሞ ደዘት ለውከስ የሚባል አንበጣ ነው አሁን የመጣው ስለዚህ የዚህ አንበጣ ባህሪ ደግሞ በተለይ አካባቢዎች ማለት በሰኔ ወርም ታይቶ ነበር በኛ ክልል። ነገር ግን በድጣሪ እየታየ ስለነበር በዛ ሰዓት ብዙ የመከላከል ስራ ተሰርቶ በኬሚካል አፕሊኬሽን እንዲሁም በባህላዊ መንገድ መቆጣጠር ተችሏል። አሁን ደግሞ ያልታሰበ በአፋርና በሶማሌ አካባቢ ፌዴራል መንግስትም በተለይ ግብርና ሚኒስቴር አሳውቆ ነበር በሁለቱም አካባቢዎች የማራባት እድልም እንደነበረው እና ይህን ታሳቢ ተደርጎ ነው የእኛ ዝግጅት ስም የነበረው። በኬሚካል አቆርቦ የሚታይ ክሰታ የለም። ወዴት አካባቢ እንደሚበር ስለማይታወቅ የግድ እንደዚህ አይነት ተፈጥሯዊ ክስተት ደግሞ ሙሉ ለሙሉ መቆጣጠርም የአንበጣ መንጋው ለመከላከል ተማሪዎች፣ የጸጥታ ኃይሎችና የግብርና ባለሙያዎችም መሳተፋቸውን ነው አቶ ሚካኤል የተናገሩት። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም